ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ግንቦት 6 2013 ዓ ም ዝግጅታችን ጀመረ። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፈሪ ፌልትማን በግብጽ፣ በኤርትራ፣ በሱዳን እና በኢትዮጵያ ያደረጉትን ጉብኝት አጠናቀው ተመልሰዋል። ዝርዝሩን በአብይ ርዕስ እናስደምጣችኋለን። ብሔራዊ ዴሞክራቲክ ኢንስቲትዩትና የዓለም አቀፍ ሪፐብሊካን ኢንስቲትዩት ከፍተኛ ተወካዮች በመጪው ምርጫ ላይ ያደረጉትን ግምገማ ይፋ አድርገዋል። የዚህንም ዘገባ ከዜናው በኋላ ታዳምጣላችሁ። ጤና ይስጥልን፣ እንደምናመሻችሁ። ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ስርጭቱን ንጉሱ ታምር ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 943 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች ዜናውን የማሰማችሁ ቆንጂት ይታየ ነኝ። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትመን ከሚያዝያ 26 እስከ ግንቦት አምስት በግብጽ፣ በኤርትራ፣ በሱዳንና በኢትዮጵያ ያደረጉትን የመጀመሪያቸው የሆነውን የስራ ጉብኝት አጠናቀው መመለሳቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ባወጣው መግለጫ አስታወቀ። የአፍሪካ ቀንድ በጣም ወሳኝ በሆነ ጊዜ ላይ ነው የሚገኘው ያለው መግለጫ በመጪው ሳምንታትና ወራት የሚወሰዱ ውሳኔዎች ለአካባቢው ሕዝብና በዩናይትድ ስቴትስ ጥቅም ላይ ትልቅ አንደምታ ይኖራቸዋል ብሏል። ዩናይትድ ስቴትስ እርስ በርስ የተሳሰሩትን አህጉራዊ ቀውሶች ለመፍታትና ዜጎቿ በአስተዳደራቸው ውስጥ ድምፃቸውን የሚያሰሙባት እንዲሁም መንግስታት ለዜጎቻቸው ተጠያቂ የሚሆኑባት የበለጸገችና የተረጋጋች የአፍሪካ ቀንድን ለመደገፍ ቁርጠኛ ነች ሲል መግለጫው የመንግስቱን አቋምና የጉዞውን ዓላማ ዘርዝሯል። የዚህን ዘገባ ዝርዝር በእለቱ አብይ ርዕስ እናቀርባለን። በሌላ ዜና የአውሮፓ ህብረት የውጭ ጉዳዮች ከፍተኛ ተወካይ ጆሴፍ ቦሬል እና የቀውሶች አያያዝ ኮሚሽነሩ ያኔዝ ሌናርቺች የኢትዮጵያ የትግራይ ክልል የሰብአዊ ረድኤት ተገድቧል በሚል መግለጫ አውጥተዋል። የአህጉራዊ ህብረት ባለስልጣናት ባወጡት በዚህ መግለጫቸው በትግራይ ክልል ያሉ አካባቢዎች የሰብአዊ ረድኤት ተደራሽነት ወታደራዊ ኃይሎች እያደነቃቀፉት መሆኑን የተባበሩት መንግስታት ድርጅት አረጋግጧል ያሉ ሲሆን፣ የአውሮፓ ህብረት ለሁሉም አካባቢዎች የረድኤት ተደራሽነት እንዲረጋገጥ እንዲሁም የኤርትራ ወታደሮች በአስቸኳይ እንዲወጡ በተደጋጋሚ ጥያቄ አቅርበዋል ብለዋል። የኢትዮጵያ ባለስልጣናት ሁለቱም ጥያቄዎች ተፈጻሚ እንደሚሆኑ ቃል የገቡ ቢሆንም መሬቱ ላይ ያለው እውነታ ግን ሰብአዊ ቀውሱ ከሁሉም በላይ በከፋባቸው ገጠራማ አካባቢዎች እርዳታ እንዳይደርስ ወታደራዊ ኃይሎች ብርቱ የሆነ የማከላከል ተግባር እየፈጸሙ መሆኑን ነው ብለዋል። ሰብአዊ ረድኤትን በጦርነት መሳሪያነት መጠቀም ከባድ የዓለም አቀፍ ሰብአዊ ረድኤት ህግጋት ጥሰት ነው ያሉት የአውሮፓ ህብረት ባለስልጣናቱ በሚሊዮኖች የተቆጠሩ ሰዎችን ህይወት አደጋ ላይ የሚጥል ነው ካሉ በኋላ የበረታ ረሃብን ለመከላከል እንዲቻል በአስቸኳይ የተሟላ እርዳታ መድረስ ይኖርበታል። ሆን ብለው እርዳታ በወቅቱ እንዳይደርስ የሚያደርጉ በተጠያቂነት ሊያዙ ይገባል ሲሉ አክለዋል። ዜና ኮቪድ-19 በአንዳንዶቹ ድሆችና ባለመካከለኛ ገቢ ሀገሮች ለጤና ጥበቃ ሰራተኞች የሚሆን በቂ የኮቪድ-19 ክትባት በሌለበት ባለጸጎቹ ሀገሮች ልጆችን የመሳሰሉ ለቫይረሱ የከበደ ተጋላጭ ያልሆኑ የህብረተሰብ ክፍሎችን ለመክተብ መንቀሳቀሳቸው ላይ የዓለም የጤና ድርጅት ጥያቄ አንስቷል። የዓለም የጤና ድርጅት ዋና ሥራ አስኪያጅ ዶክተር ቴድሮስ አድሃኖም ዛሬ በጂኔቫ የድርጅታቸው ጽህፈት ቤት በሰጡት ቃል የተዛባ የክትባት ተደራሽነት ያሉትን ጉዳይ በድጋሚ አንስተዋል። በዓለም ላይ ከተመረተው ከጠቅላላው የኮቪድ-19 ክትባት ውስጥ ባለዝቅተኛ ገቢ ሀገሮች የደረሳቸው 0 ነጥብ 03 ከመቶ ብቻ ነው ያሉት ቴድሮስ አድሃኖም ሀገሮች ልጆቻቸውን ለመክተብ መፈለጋቸው ይገባኛል። ነገር ግን በዚያው ልክ ለድሆች ሀገሮች ክትባቱን ለማዳረስ ለሚሰራው ለኮቫክስ ስብስብ ጠቀም አድርገው የክትባት እርዳታ ቢያደርጉ ጥሪ ያቀርባለሁ ብለዋል። የኮቪድ-19 መከላከያ ክትባታቸውን አጠናቀው ለወሰዱ ሰዎች በሽታውን ለመከላከል የተሰጡት አብዛኞቹ ገደቦች እንዲነሱላቸው የዩናይትድ ስቴትስ የጤና ባለስልጣናት ምክረ ሀሳብ አቀረቡ። የዩናይትድ ስቴትስ የበሽታዎች መከላከልና መቆጣጠሪያ ማዕከል ዋና ስራ አስኪያጅ ዶክተር ሮሼል ወለንስኪ ክትባታችሁን ተከትባችሁ ካጠናቀቃችሁ በወረርሽኙ ምክንያት የተዋችኋቸውን ነገሮች መጀመር ትችላላችሁ። ሁላችንም ይህንን በጉጉት ጠብቀናል ብለዋል። ለጊዜው ማስኮች ወይም ጭምብሎች አውሮፕላን፣ ባቡርና አውቶቡሶች ውስጥ መጠቀም ግዴታ መሆኑ ይቀጥላል፣ ያሉት የሲዲሲዋ ዲሬክተር ጉዞን የተመለከቱ ምክረ ሀሳቦችንና ትምህርት ቤቶችን እንዲሁም ካምፖችን የመሳሰሉትን ጨምሮ በቅርቡ ይፋ እናደርጋለን ብለዋል። ንግድ ቤቶችና ሌሎች ሰዎች የሚሰባሰቡባቸው ስፍራዎች በጭንብል መሸፈን ግዴታነቱ ይቀጥል እንደሆነ ያንን ውሳኔ ለአካባቢው አስተዳደር ባለስልጣናት እንደተውት ገልጸው በአካባቢው ያሉት የቫይረሱ ተጋላጮችና ክትባቱን የወሰዱ ሰዎች ብዛት ይህንን ለመወሰን ያገለግላል ብለዋል የሲዲሲዋ ዲሬክተር። ይህ በዚህ እንዳለ ጃፓን ውስጥ ከ350 ሺህ በላይ ሰዎች ፊርማቸውን ያኖሩበት የቶኪዮ ኦሊምፒክ እንዲሰረዝ የሚጠይቅ አቤቱታ ዛሬ ለኦሊምፒክስና ፓራሊምፒክስ ኮሚቴ ሊቃነ መናብርት እንዲሁም ለቶኪዮ አገረገዢ ገዢ ዩሪኮ ኮይኬ ቀርቦላቸዋል። የኦሊምፒክስ ውድድሮቹ የሚከፈቱት በአውሮፓውያን አቆጣጠር ሐምሌ 23 ቀን ሲሆን ጃፓን ውስጥ ቶኪዮን ጨምሮ በበርካታ አካባቢዎች የኮሮና ቫይረስ ስርጭቱ እንደጨመረ እየተሰማ ነው። ውድድሩ የሚከናወን ከሆነ ውድ የሆነው የሀገራችን የሕክምና ወጪ ለኦሊምፒክስ መዋል ሊኖርበት ነው ሲሉ የቶኪዮ ኦሊምፒክስ ይሰረዝ አቤቱታ አደራጅ ተናግረዋል። የሀገሪቱ ባለስልጣናት ግን ባለፈው ዓመት በኮቪድ-19 ወረርሽኝ ምክንያት ተሰርዞ ወደ ዘንድሮ የተላለፈውን የኦሊምፒክስ ውድድር ለማካሄድ የቆረጡ ነው የሚመስለው። እርግጥ ወረርሽኙ አለ፣ ነገር ግን ውድድሩን በጥንቃቄ ማካሄድ አለብን ሲሉ በቅርቡ የቶኪዮ አገረ ገዢ መናገራቸው ይታወሳል። በህንድ ደግሞ ጠቅላይ ሚኒስትሩ ኔራንድራ ሞዲ ዛሬ በሰጡት ቃል በአይን የማይታይ ጠላት ጦርነት ከፍቶብናል ብለዋል። ዛሬ በሀገሪቱ በአንድ ቀን 343145 አዲስ የኮሮና ቫይረስ ተጋላጮች እንደተገኙ ተነግረዋል። ባለፈው ሳምንት በየቀኑ 400 ሺህ አዲስ ተጋላጮች ሲመዘገቡ እንደነበረ የሚዘነጋ አይደለም። ቁጥሩ ከህንድ የሚበልጥ የኮሮና ቫይረስ ተጋላጮች ብዛት ያሏት ዩናይትድ ስቴትስ ብቻ ስትሆን የጤና ባለስልጣናት እንደሚሉት የህንዱ የቫይረሱ ተጋላጭ ቁጥር በይፋ ከሚታወቀው የበለጠ ሳይሆን አይቀርም። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የእስራኤል የምድር ጦር ዛሬ አርብ ማለዳ የአየር ኃይሉ በጋዛ ሰርጥ እያካሄደ ያለውን ጥቃት መቀላቀሉን የሀገሪቱ የጦር ኃይል አስታውቋል። ቀደም ብሎ የእስራኤል የመከላከያ ኃይል በትዊተር ባወጣው መግለጫው ወታደሮቹ ጋዛ ውስጥ ጥቃት እያካሄዱ ነው ካለ በኋላ ያን አስተካክሎ ወታደሮቻችን ከእስራኤል ሆነው ወደ ጋዛ መድፍ እየተኮሱ ናቸው ብሏል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁ ትናንት ሐሙስ ባወጡት መግለጫቸው ለሐማስ ጥብቅ ማስጠንቀቂያ የሰጡ ሲሆን ሐማስና ሌሎቹም አሸባሪ ድርጅቶች እጅግ ከባድ ዋጋ እንደምናስከፍላቸው ተናግር ያለው ብለዋል። አሁንም ይህንኑ ይዘናል፣ ወደፊትም በብርቱ ኃይል እንቀጥላለን ብለዋል ኔተንያሁ። ከእስራኤል በሚያዋስነው የጋዛ ድንበር አካባቢ የሚኖሩ ሰዎች የእስራኤል ወታደሮችን በአካባቢው አለማየታቸውን ለሮይተርስ አረጋግጠዋል። ይሁን እንጂ ከባድ የመድፍና የአየር ድብደባ እየተካሄደ መሆኑን ገልጸዋል። ዛሬ ግጭቱ አምስተኛ ቀኑን የያዘ ሲሆን የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ተነገ ወዲያ እሁድ ስብሰባ አድርጎ ሊነጋገር ስምምነት ላይ መድረሱ ተገልጿል። ቀደም ሲል ስብሰባውን ለማቀድ የተደረጉ ጥረቶች ዩናይትድ ስቴትስ በሰነዘረችው ስጋት ምክንያት ዘግይቶ እንደነበረ ነው የተመለከተው። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ በትዊተር ባወጡት ቃል ዩናይትድ ስቴትስ ውጥረቶቹን ለማርገብ በከፍተኛ ደረጃ የተያያዘ ንቁ የዲፕሎማሲ ጥረት ይዛለች፣ ያንኑ እየቀጠለች ነው ብለዋል። በውጊያው ቢያንስ 27 ህጻናትና 11 ሴቶችን ጨምሮ 103 ፍልስጤማውያን መገደላቸውን የጋዛ የጤና ሚኒስቴር አስታውቋል። 530 ሌሎች ሰዎች እንደቆሰሉም አክሎ አመልክቷል። ሰባት እስራኤላውያን አንድ የስድስት ዓመት ልጅን ጨምሮ በሮኬት ጥቃት እንደተገደሉ ታውቋል። ምስራቃዊ ዩናይትድ ስቴትስ ውስጥ ዳርክ ሳይድ የሚባሉት የሩሲያ የኮምፒውተር ሰርሳሪዎች አደረሱት በተባለው ጥቃት ሳቢያ ለስድስት ቀናት ተሽመድምዶ የነበረውና ነዳጅ ቀጂዎችን አስግቶ የነበረው የነዳጅ መስመር ነዳጅ ማከፋፈል ጀምሯል። ትናንት ፕሬዚደንት ጆ ባይደን መኪና አሽከርካሪዎችን ይሄ ጊዜያዊ ችግር ነው እንዳትሸበሩ፣ በሚቀጥሉት ቀናትም ከሚያስፈልጋችሁ በላይ ነዳጅ አትቅዱ ሲሉ ተማጽኖ አሰምተዋል። ባለቤንዚን ማደያዎችንም አጋጣሚውን ተጠቅማችሁ ሸማቹ ላይ ዋጋ እንዳትጨምሩ በማለት ባይደን አስጠንቅቀዋል። ኮሎኒያል ፓይፕላይን የተባለው ኩባንያ የነዳጅ መስመሩን ስርዓት ለማስቀጠል መጠነ ሰፊ ስራ ሰርተናል ብሏል። እስከ ኩለቀን ባለው ጊዜ ሁሉም የምናገለግላቸው ጣቢያዎች ነዳጅ ያገኛሉ ሲልም አክሏል። ይህ በዚህ እንዳለ በጃፓን ቶሺባ ኩባንያ የአውሮፓ ቅርንጫፍ ላይ የተፈጸመውን ሳይበር ጥቃት ያደረሰው ይኸው ዳርክ ሳይድ የተባለው ቡድን ነው ተብሎ መወንጀሉን የሀገሪቱን የዜና ማሰራጫ ኤንኤችኬን የጠቀሰ የሮይተር ዘገባ አስታውቋል። ኮሎኒያል ፓይፕላይን ኩባንያ ባለፈው ሳምንት አርብ ለኮምፒውተር ሰርሳሪዎቹ አምስት ሚሊዮን ዶላር ከፍሎ የነዳጅ መስመሩን ስርዓት ያመሳቀለውን ጥቃት የሚቀለብስበትን መንገድ መቀበሉን፣ ሆኖም ውጤታማ ሳይሆንለት መቅረቱን ብሉምበርግ ዘግቦ እንደነበረ ይታወሳል። ኩባንያው ለሰርሳሪዎቹ ገንዘብ መክፈሉን ወይም አለመክፈሉንም በተመለከተ የተናገረው ነገር የለም። ፕሬዝደንት ባይደንም ትናንት ተጠይቀው አስተያየት የለኝም ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅት ታዬን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ግንቦት 6 2013 ዓ ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ብሔራዊ ዴሞክራቲክ ኢንስቲትዩትና የዓለም አቀፍ ሪፐብሊካን ኢንስቲትዩት ከፍተኛ ተወካዮች መጪውን የኢትዮጵያ ብሔራዊ ምርጫ አስመልክቶ የቅድመ ምዘና ሪፖርት አውጥተዋል። የተቋማቱ ከፍተኛ ልዑኳን ሪፖርቱን ያወጡት እንደ አውሮፓውያን አቆጣጠር ከሚያዚያ ዘጠኝ እስከ ሀያ ስድስት ባደረጉት የድረ ገጽ ክትትልና ምዘና መሆኑንም አስታውቀዋል። ተቋማቱ ምርጫውን ለማካሄድ ሊወገዱ የሚገባቸው ስጋቶች መኖራቸውን ገልጸው ተስፋ ሰጪ ሁኔታዎች መኖራቸውን ም ጠቅሰዋል። ከሁለቱ ተቋማት የወጣውን ሪፖርት የተከታተለው ደረጀ ደስታ እንደሚከተለው ያቀርበዋል። የጋራ ተቋማቱ ልዑካን ቡድን የመሩት አምባሳደር ጃኒ ካርሰን የብሔራዊ ዴሞክራቲክ ኢንስቲትዩት ቦርድ አባልና የቀድሞ የአፍሪካ ጉዳዮች ረዳት ሚኒስትር፣ የዓለም አቀፍ ሪፐብሊካን ኢንስቲትዩት ቦርድ አባል ኮንስታንስ ቤሪ ኒውማን፣ እንዲሁም የኬንያ ገለልተኛ የምርጫና የድንበር ጉዳዮች ኮሚሽን ሊቀመንበር የነበሩት አህመድ አይዛክ ሐሰን ናቸው። ልዑካኑ በሪፖርታቸው ማጠቃለያ እንደ አውሮፓ አቆጣጠር ሰኔ አምስት በኢትዮጵያ እንዲደረግ የታቀደው ምርጫ በቅርቡ የተጀመሩት ማሻሻያዎችና የታ የታየው እድገት የበለጠ ሁሉን አቀፍ እንዲሆኑ ግልጽና ተጠያቂነት ያለበት አስተዳደር እንዲመሰረት ለማድረግ ጥሩ አጋጣሚ ሊሆን ይችላል ብለዋል። ይሁን እንጂ በስፋት የሚታየው አለመረጋጋት የጎሳ ግጭቶችን ጨምሮ፣ በኢትዮጵያ ብሔራዊ ምርጫ ቦርድ የእጩዎችና የመራጮች ምዝገባ ሂደቶች መዘግየት፣ ከአንዳንድ ክልል መስተዳድሮችም የሚታየው የትብብር ማነስ፣ በርካታ ደጋፊዎች ያሏቸው በርካታ የፖለቲካ ፓርቲዎች ከምርጫው ለመውጣት የሚያደርጉት ማስፈራራትና እንዲሁም የኮቪድ-19 በህዝቡ ጤና ላይ ያስከተለው ቀውስ የመሳሰሉት ስጋት ሊፈጥሩ የሚችሉ ተገቢ ምክንያቶች ናቸው ብለዋል። ስለሆነም አሉ ተቋማቱ ከምርጫው በፊት ሁሉም ባለድርሻ አካላት ለምርጫው የተለየ ትኩረት በመስጠትና የጋራ ጥረት በማድረግ ትርጉም ያለው ምርጫ ማካሄድና ከምርጫው በኋላ ሊኖር ስለሚገባው ብሔራዊ እርቅም ሆነ ዲሞክራሲያዊ እድገት ከወዲሁ ጠንካራ መሰረት መጣል ያለባቸው መሆኑን አሳስበዋል። የብሔራዊ ዴሞክራቲክ ኢንስቲትዩት ቦርድ አባልና የቀድሞ የአፍሪካ ጉዳዮች ረዳት ሚኒስትር አምባሳደር ጃኒ ካርሰን ጨምረው እንደተናገሩት አሁንም ቢሆን በዚህ ምርጫ ወደፊት በተከታታይ ሊደረጉ የሚችሉ ነገሮች ጠንካራ መሰረት መጣል የሚቻልበት አጋጣሚዎች አሉ። ልዑካኑ ምርጫውን መካሄድ አለበት ከሚሉትም ሆነ ምርጫው መደረግ የለበትም ከሚሉት ወገኖች ያሉትን አስተያየቶች አድምጧል። ምርጫው የሚካሄድበት ጊዜ መቼም ይሁን መች ግን ምርጫን ለማካሄድ የሚያስችሉ ምቹ ሁኔታዎችን መፍጠር ያስፈልጋል ብለዋል። የቀድሞ የአፍሪካ ጉዳዮች ረዳት ሚኒስትርና የዓለም አቀፍ ሪፐብሊካን ተቋም አይአርአይ ቦርድ አባል የሆኑት ኮንስታንስ ቤሪ ኒውማን በበኩላቸው በምጻረ ቃል ኤንዲአይ እና አይአርአይ የሚባሉት እነኚህ ሁለቱ ተቋማት ልዑካን ይህን ቅድመ ምርጫ ሪፖርት ሲያቀርቡ ኢትዮጵያ ዲሞክራሲያዊ ተቋማትን ውጤታማ የሆነ የምርጫ ልምድን እንዲሁም የዜጎችን ተሳትፎና በአገሪቱም ተጠያቂነት እንዲኖር ለሚደረገው ጥረት ዓለም አቀፋዊ ድጋፋችንን ለመግለጽና ጥረቶቹም እንዲሳኩ ተስፋ ከማድረግ ነው ብለዋል። የኬንያ ገለልተኛ ምርጫና የድንበር ጉዳዮች ኮሚሽን ሊቀመንበር የነበሩት አህመድ አይዛክ ሐሰን በበኩላቸው ምርጫው ሊካሄድ በቀረባቸው በእነዚህ አጭር ቀናት ውስጥ እንኳ ቢሆን መጪው ምርጫ እንዲሳካም ሆነ አገሪቱንም ወደፊት እንዲያራምዳት ኢትዮጵያ ልታደርጋቸው የምትችላቸው አለም አቀፍ ማህበረሰቡንም ድጋፍ ሊሰጥባቸው የሚገባቸው አስፈላጊ ነገሮች አሉ ብለዋል። የተቋማቱ ልዑካን ምርጫው አሳታፊ፣ ግልጽና ተጠያቂነት ያለበት እንዲሆን በሁሉም ባለድርሻ አካላት በቅድሚያ ሊደረጉ ይገባቸዋል የሚሏቸውን 12 ምክረ ሐሳቦችንም አቅርበዋል። የምርጫውን እድልና ፈተናዎችንም አስመልክቶ የቡድኑ ሪፖርት ላይ ከተመለከቱት ውስጥ እነዚህ ተጠቅሰዋል። እንደ አውሮፓ አቆጣጠር ከ2018 ጀምሮ የተደረጉት ማሻሻያዎች በርካታ የሆኑ ማህበራዊ ፖለቲካ ለውጦችን አምጥተዋል። ለዜጎች፣ ለፖለቲካ ፓርቲዎችና ለመገናኛ ብዙኃን የተሻለ ድልን አቀዳጅተዋል። ጥብቅ የነበሩ በርካታ ሕጎችንም በመቀየር ምርጫውንና የፖለቲካ ፓርቲዎችንም አስመልክቶ በርካታ ሕጎች ተለውጠዋል። የምርጫ ቦርድ ሊቀመንበር ሆነው የተመረጡት ብርቱካን ሚደቅሳ እጅግ የተከበሩ የተቃዋሚ ፓርቲ አባልና ዳኛ የነበሩ ናቸው። በፖለቲካው አካባቢ የምርጫ ቦርድን ገጽታ ያጠናከሩ ሲሆን፣ መንግስትም የተቋሙን ነፃነት የሚጠብቁ ሕጎችን አውጥቷል። ምርጫ ቦርድም በሳቸው መሪነት በህዝብ አመኔታ ያለው ተአማኒ ምርጫ ሂደት ለመገንባት ረጅሙን እንቅስቃሴ ጀምሯል። የእሳቸው ሹመት የጠቅላይ ፍርድ ቤቱ ዳኛ እንዲሁም የፌዴራል መንግስቱ ፕሬዝደንት የሚያሳዩት ሴቶች በፖለቲካዊ ህይወት ምን ያህል ወሳኝ ሚና መጫወት የሚችሉ መሆኑን ነው ብለዋል። አስከትለውም ለረጅም ጊዜ ሲታፈን የኖረው ማህበረሰብም እንደገና ወደ ምርጫና የሲቪክ ትምህርት በመሳተፍ የምርጫውን ሂደት ገለልተኛ በሆነ መንገድ መታዘብ ጀምሯል እነዚህ አዝማሚያዎች እስከ ዛሬ የተለዩ በመሆናቸው እጅግ አስፈላጊ ናቸው ወደፊትም የበለጠ ሊበረታቱ ይገባል ብለዋል በሌላም በኩል አገሪቱ በተለያዩ አካባቢዎች ለረጅም ጊዜ ከተያያዘው የጎሳ ግጭት ጋር ተያይዘው የመጡ በርካታ የጸጥታ ቀውሶችና አለመረጋጋቶች ገጥመዋታል። ይህ የጸጥታ ሁኔታ ዜጎች በነጻነት ተንቀሳቅሰው በምርጫው ሂደት እንዳይሳተፉ አግዷቸዋል። አንዳንድ ፓርቲዎችም ከምርጫው ራሳቸውን እንዲያገሉ አድርጓል። በግጭት የተነሳ በትግራይ ምርጫ አይካሄድም። በቁጥጥር ስር የዋሉ በርካታ ታዋቂ የኦሮሞ ፖለቲካ መሪዎችም በአገሪቱ ከፍተኛ የሕዝብ ቁጥር ካለው ክልል ራሳቸውን አግልለዋል። የጸጥታው ሁኔታ ሴቶችን፣ የአካል ጉዳተኞችና የአገር ውስጥ ተፈናቃዮችን በምርጫው ሂደት እንዳይሳተፉ አድርጓቸዋል። ምንም እንኳ ትልቅ የሚዲያ ነጻነት ቢኖርም ዋነኞቹና መደበኞቹ የመገናኛ ብዙሃን አሁንም በመንግስት ቁጥጥር ስር ናቸው። ይህ በመሆኑም የመንግስት ደጋፊዎችና ድምፅ እና ከተለያዩ የፖለቲካ ወገኖች የተሳሳቱ መረጃዎችን በሚያሰራጩ ግለሰቦች የተነሳ ዜጎች ስለ ምርጫው ትክክለኛውን መረጃ ማግኘት አልቻሉም። የጥላቻ ንግግሮችም የምርጫውን አውድ አውከውታል። ምንም እንኳ በትላልቅ የመሪነት ቦታዎች ሴቶች ቢኖሩም አሁንም ቢሆን በበርካታ ቦታዎች የሴቶች የተገለሉ ሆነዋል። የኮቪድ-19 ሁኔታ ተጨማሪ ችግር እየፈጠረ ነው። ለተአማኒ የምርጫ ስርዓት የህብረተሰቡ ጤና የተጠበቀ መሆን ይኖርበታል። ይህ ሁኔታ በእጩዎችም ሆነ መራጮች ምዝገባ ላይ አሉታዊ ተጽዕኖ እያሳደረ ነው ብሏል። የቡድኑ አባላት በሪፖርታቸው፣ ይህም ሆኖ ይህን ምርጫ ገንቢና ለወደፊቱ መሰረት የሚጥል ለማድረግ አሁንም ተስፋ አለ ብለዋል። የልዑካኑ ቡድን በኤንዲአይ እና አይአርአይ በተባሉት ሁለቱ ተቋማት ስር የኢትዮጵያ የምርጫን ሂደት ለመቃኘት ተልዕኮ ይዞ የተቋቋመው ኢንተርናሽናል ኤሌክሽን አሰስመንት ሚሽን ፎር ኢትዮጵያ አይኤምኢ በተባለው አካል መሰረት እንደሆነ ተመልክቷል። የቅድመ ምርጫውን ሂደት ለመቃኘት የተደረገውን ጥረት ዓለም አቀፍ የምርጫ ታዛቢነት የአሰራር መስፈርትና ስልቶችን መሰረት በማድረግ መሆኑን ቡድኑ አመልክቷል። ይህም አካል የተቋቋመው የኢትዮጵያ የውጭ ጉዳይ ሚኒስትር ባቀረበለት ግብዣና የኢትዮጵያ ብሔራዊ ምርጫ ቦርድም ታዛቢዎችንም አስመልክቶ ባወጣው ደንብና መመሪያ መሰረት መሆኑም ተገልጿል። የልዑካን ቡድኑ ሆነ በስሩ የተቋቋመው የዚህ አካል ዋና ዓላማ ለኢትዮጵያውያንና ና ለዓለም አቀፉ ማህበረሰብ የቅድመ ምርጫውን ሂደት አስመልክቶ ከኢትዮጵያ ሕግ ጋር የሚጣጣሙ ዲሞክራሲያዊ ምርጫዎችና ዓለም አቀፍ የምርጫ ደረጃዎችን የጠበቁ ገለልተኛና ገንቢ የሆኑ ምክረ ሀሳቦችን ለመስጠት እንደሆነም ተመልክቷል። በዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩኤስ.ኤድ የገንዘብ እርዳታ የሚደረግለት ይኸው ተቋም የሥራ አመራሮችን ጨምሮ የተወሰኑ ተወካዮቹ ኢትዮጵያ ውስጥ የገቡ ሲሆን ስምንት የሚሆኑት ደግሞ በርቀት የሚከታተሉት መሆኑ ተገልጿል። በኮቪድ-19 የተነሳ ቡድኑ በአብዛኛው ሁኔታዎችን በርቀት የሚከታተል መሆኑን በመግለጽ ምርጫው የሉዓላዊነት መገለጫ በመሆኑ የምርጫውን ሂደት በመቃኘትም ሆነ ይህን አጋጣሚ በመጠቀም ለወደፊቱ ወሳኝ የሆነውን የፖለቲካ ለውጥ የሚወስነው የኢትዮጵያ ሕዝብ ይሆናል ብለዋል። አድማጮቻችን በሪፖርቱ ውስጥ የተካተቱትን ምክረ ሀሳቦች ጨምረን በቀጣዩ ፕሮግራማችን ሰፋ ያለ ዝግጅት የምናቀርብ መሆኑን እንገልጻለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመቀሌ ሀገረ ስብከትና የክልሉ የስነ መለኮት ምርቋን ማህበር በብፁዕ በቅዱስ አቡነ ማትያስ የተነገረውን መልእክት እንደሚደግፉ በመግለጫ አስታወቁ። መግለጫው የዘር ማጽዳት ዘመቻ እየተፈጸመ ነው ተብሎ በፓትርያርኩ የተገለጸው እየተፈጸመ ካለው የተወሰነ ክፍሉ ብቻ ነው ብሏል። ባለፈው ሰኞ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዮሴፍ በሰጡት መግለጫ የፓትርያርኩ መልእክት ሲኖዶሱን እንደማይወክል መግለጻቸው ይታወሳል። ሙልጌታ ጽባሃ ዝርዝራለው የመቀላ ሀገር ስብከት ሊቀ ጳጳስ ብፁዕ አቡነ ኢሳያስ የመሩት ጉባኤ የተሳተፉት የወረዳ ቤተ ክህነት ሰራተኞች፣ የአብነት መምህራን፣ ማህበረ ካህናት፣ ማህበረ ምእመናን፣ የሰንበት ትምህርት ቤቶች አባላትና የትግራይ ነገረ መለኮት ምርቋን ማህበር የፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ሰሞኑን ያስተላለፉት መልእክት እንደሚደግፉ ገልጸዋል። ብፁዕ ወቅዱስ አቡነ ማትያስ በቪዲዮ ተቀርጾ ባወጡት መልእክት በትግራይ እየተፈጸመ ነው ያሉት ግፍ እንዲቆም ጠይቀዋል። በትግራይ ዘር የማጥፋት ስራ ያሉትን እንዲቆም መልእክት ማስተላለፍ ፈልገው በተደጋጋሚ ቢናገሩም ፍቃድ እንዳላገኙ ተናግረው ነበር። በመቅለብ የተክነት የወጣው መግለጫ ቅዱስነታቸው በክልሉ የተፈጸመው ግፍ እንዳይናገሩ መከልከላቸው የኢትዮጵያ ትክክለኛ የአገዛዝ መልክ የሚያሳይ ነው ብሏል። በሴቶች ላይ የተፈጸመው ተግባር አረመኔያዊና ታሪክ የማይረሳው ነው ያለው መግለጫው ታሪካዊና ሃይማኖታዊ የትግራይ ቅርሶች ኢላማ ማድረጉ በቅዱስነታቸው የተገለጸውም ትክክል ነው ብሎታል። መግለጫው የኢትዮጵያ መንግስት አማራ ኤርትራ ሶማሊያ እና ኤምሬትስ በጋራ በትግራይ ህዝብ ላይ ጭፍጨፋና ወረራ ሲከፍቱ አብዛኛው ለትግራይ ህዝብና ቤተ ክርስቲያኗ ከድተዋል በማለት መግለጫው ከሷል አቡነ ማቲያስ የተናገሩትም ከደረሰው ግፍና መከራ የተወሰነ ነው ይላል መግለጫው በትግራይ ህዝብ የደረሰው ግፍ በአለም ታይቶ የማይታወቅ ሁሉን አይነት ግፍ ተፈጽሟል ያለው መግለጫው በዚህ ጉዳይ ለቅዱስ ፓትርያርኩ ሀቅ አትናገሩ የሚሉትን እናዋግዛለን ሲል መግለጫው አስታውቋል ያለንበት ወር ና የደስታ ቢሆንም ለእኛ ለክርስቲያኖችና የትግራይ ህዝብ ግን የሀዘንና የጾም የጸሎት ጊዜ ነው ብሏል። በዚህ ጉዳይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ምላሽ ለማግኘት ያደረግኩት ጥረት አልተሳካም። ሆኖም የቤተክርስቲያኒቱ የሲኖዶስ ዋና ጸሐፊ ብፁዕ አቡነ ዮሴፍ ባለፈው ሰኞ በሰጡት መግለጫ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትሪያርክ አቡነ ማቲያስ ያስተላለፉት የግል አቋም እንጂ የሲኖዶሱ ውሳኔ አይደለም በማለት ገልጸው ነበር። የትኛው መልእክት ከመተላለፉ በፊትም በሲኖ ዶስ በሚደረግ ስብሰባ ውሳኔ ሊሰጠው ይገባል በማለትም ተናግረዋል። ለአሜሪካ ድምፅ ሙልጌታ አጽበሃም መቐለም ወደ ተከታዩ ዘገባ ንለፍ። በዩናይትድ ስቴትስ ሜክሲኮ ድንበር በኩል ጠባቂ የሌላቸው ሕጻናትን የበዛ ስደት ለመቆጣጠር የተደራጀ ምላሽ እንደሚተገበር አንድ የስደተኞች ጉዳይ ባለስልጣን ተናግረዋል። የአሜሪካ የህግ መወሰኛ ምክር ቤት ውስጥ በተሰማ ሸንጎ ላይ የሀገሪቱ የውስጥ ደህንነት ኃላፊ አሌሃንድሮ ማዮርካስ በባይደን የስልጣን ዘመን መጀመሪያ ላይ ተፈጥሮ የነበረው የስደተኞች ውጥንቅጥ በቁጥጥር ስር እንደዋለ ጉዳዩ ላሳሰባቸው የምክር ቤት አባላት ተናግረዋል። የካትሪን ግብሰን የተባለን ዘገባ ሀብታሙ ስዩም ያቀርበዋል። በህጻንነታቸው ወደ ዩናይትድ ስቴትስ መጥተው በምህጻሩ ዳካ በሚሰኘው መርሃ ግብር አማካኝነት ህጋዊ የሀገሪቱ ነዋሪዎች ለመሆን እድሉን ያገኙ ስደተኞችን በዋይት ሀውስ ያነጋገሩት ጆ ባይደን ስደተኝነትን የተመለከተ ማሻሻያ እንዲደረግ ግፊት እያደረጉ ነው። በዚህ ዓመት መጀመሪያ ላይ በአሜሪካ ህዝብ ዘንድ በሰፊው እውቅና ያለው መርሃ ግብሩ እንዲታደስ የምክር ቤቱን ይሁንታ አገኘ። ቢሆንም አሁንም ላይ ግን በእኩል መጠን በተከፋፈለው ምክር ቤት አቋም ምክንያት ወደፊት መራመድ አልቻለም። ሪፐብሊካን የምክር ቤት አባላት የባይደን አመራር በዩናይትድ ስቴትስ ሜክሲኮ ድንበር ከፍተኛ ችግር እንደገጠመው በመናገር ላይ ይገኛሉ። ሴናተር ሮብ ፖርትመን አንዱ ናቸው። የአሁኑ ጥንቅጽ ያልተጠበቀ ነው። ከባለፈው ዓመትም ሆነ በ2019 ከነበረውና በወቅቱ ሁሉም ሰው እንደ ከባድ ችግር ከቆጠረው ሁኔታ በእጅጉ ይብሳል ነው ያሉት። የባይደን አስተዳደር ግን ይህንን አይቀበልም። ችግሩ የትራምፕ ዘመን የስደተኞች ፖሊሲ ነው ባይ ነው። አሌሃንድሮ ማዮርካስ የዩናይትድ ስቴትስ የደህንነት መስሪያ ቤት ኃላፊ ናቸው። በስርዓቱ የሚመራ ደህንነቱ የተጠበቀና ሰብአዊነት ያለው የስደተኝነት ስርዓት እንዲኖር ብርቱ አቋማለን። ስለሆነም የቀድሞውን አስተዳደር ጠባቂ የሌላቸው ሕፃናት የማባረር ፖሊሲ አስቁመናል። ወደ መጡበት እንዲመለሱ አላደረግንም ያሉት በድንበሩ የሚገኙ በወላጅ ያልታጀቡ ሕፃናት ቁጥር በዚህ ሳምንት ከአምስት መቶ በታች ሆኗል። ሴናተር አሌክስ ፓዲላ ዲሞክራት የምክር ቤት አባል ናቸው። መጋቢት ወር ላይ ከ5000 በላይ ህጻናት በድንበር ጠባቂ መስሪያ ቤት ቁጥጥር ስር ነበሩ። ሁሉም 115 ሰዓታትን ያክል በድንበር ጥበቃ ጣቢያ ውስጥ ቆይተዋል። እስከ ባለፈው ማክሰኞ ድረስ በተቋሙ ስር 455 ህፃናት እንደሚገኙ ተረድቻለሁ። በተቋሞቹ ውስጥ ያሳለፉት ጊዜም 28 ሰዓታት ነው። በቁጥጥር ስር በሚገኙ ህጻናት ቁጥርም ሆነ በጣቢያዎቹ ውስጥ የሚያሳልፉት ሰዓት በከፍተኛ ደረጃ ቀንሰዋል ያሉት በዩናይትድ ስቴትስ ሜክሲኮ ድንበር የሚያዙ አዋቂዎች ቁጥር ግን ጨምሯል። ይህ ቁጥር የሚያሳየው ማስረጃ የሌላቸው ሰዎች ድንበሩን ለማለፍ ያደረጉትን ተደጋጋሚ ሙከራ ነው። ምክትል ፕሬዚደንት ካምላ ሃሪስ የስደተኝነትን የስር ችግሮች ለመፍታት ኃላፊነቱ ተሰጥቷቸዋል። ሪፐብሊካኖች ግን በቂ አይደለም ይላሉ። ሚት የዓለምን ሁሉ ችግር መፍታት አንችልም። የላቲን አሜሪካንም ሆነ የሀገራችንንም ጭምር ድንበራችንን ማስከበር የድንበር አጥሩን በማጠናቀቅ ቴክኖሎጂን በመጠቀም ጉዳይ ተስማማላችሁ። በነገራችን ላይ የቴክኖሎጂ ጉዳይ ከሆነ ቴክኖሎጂን ተጠቀሙ። ሆኖም ፈጣንና ጠንከር ባለ ሁኔታ እልባት አገኙለት ነው ያሉት ሴናተር እውነት ነው፣ ድንበሩን በማስከበር ላይ ትኩረት አድርገናል። ቴክኖሎጂን መጠቀምም በጣም ውጤታማ ወይም በጣም ውጤታማ ከሆኑት መካከል አንደኛው መንገድ ነው ነው ያሉት። ለድንበር ጥበቃ የሚውለውን ገንዘብ መጨመር የዲሞክራቶችን ድጋፍ ያገኝ ዘንድ በዓመቱ መጀመሪያ ላይ የቀረበው የማሻሻያ ዕቅድ አንዱ ክፍል ነው። አድማጮች አሁን የመጪውን ምርጫ የተመለከተ ዘገባ የምናስደምጥበት ሰዓት ላይ እንገኛለን። ዊ ምርጫ ቦርድ በግጭት ምክንያት ተጨማሪ አንድ ሳምንት ከተራዘመባቸው ሶስት ዞኖች በስተቀር በአገር አቀፍ ደረጃ የመራጮች ምዝገባ ዛሬ መጠናቀቁን ይፋ አድርጓል። በምዝገባው ሂደት የጎላ ችግር አላጋጠመኝም ብሏል። የሴቶች ተሳትፎም አበረታች እንደሆነ የምርጫ ቦርድ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ በተለይ ለቪኦኤ አስታውቀዋል። የዩኒቨርሲቲ ተማሪዎች በየትውልድ አካባቢያቸው ሄደው እንዲመርጡ የሚደረግ ሲሆን ተፈናቃዮች ባሉበት ቦታ ሆነው እንዲመርጡ የታሰበው ግን በታሰበው ልክ እየተሳካ እንዳልሆነ ዳይሬክተሯ ገልጸዋል። አዲስ ቸኮል ተጨማሪ አለው። ብሔራዊ ምርጫ ቦርድ ሁለት ጊዜ ያራዘመውን የመራጮች ምዝገባ ዛሬ ማጠናቀቁን ይፋ አድርጓል። የቦርዱ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ በተለይ ለቪዮ በሰጡት ቃል የጎላ ችግር ሳያጋጥማቸው የመራጮች ምዝገባ ማጠናቀቃቸውን አስታውቀዋል። የመራጮች ምዝገባን በምናካሄድበት ወቅት ያጋጠመ መሰረታዊ የሚባል የደህንነት ችግር አልነበረም። ስለዚህ እሱ በጣም ጥሩ ነገር ነው። የምርጫ ምዝገባቸ የምናርግባቸው ቦታዎች ላይ ሁላ ምርጫ ጣቢያዎቻችን የተለያዩ ችግሮች ቢያጋጥሙ በመሰረታዊ ደረጃ በሰላም በሁሉም ቦታ ላይ የመራጮች ምዝገባ ማከናወን ችለናል። ከአንደኛው ትልቁ ስኬት እሱ ነው። ሁለተኛው ዋናው የሚመስለኝ የመራጮች ምዝገባ በምናካሄድበት ወቅት መጀመሪያ ሰሞኑን ያጋጠሙ ችግሮችንም ኦቨርካም አድርገናል ብሎ ላይ በኋላ ግን በጣም በፍጥነት በመሻሻል ሁሉም ምርጫ ጣቢያዎቻችን እንዲከፈቱ ማድረግ ችለናል። እሱ አንደኛው ጥሩ ነገር ነው። ከዛ ቀጥሎ የመራጮች ምዝገባ በተለይ ከፍት የሆነባቸው ቦታዎች ላይ የመራጮች ምዝገባ ቁጥር አነስተኛ የሆነባቸው ቦታዎች ነበሩ። አሱንም መጨረሻ ላይ ኦቨርካም አድርገን ከሞላ ጎደል የመራጮች ምዝገባ ተሳትፎ ጥሩ ነው የሚባል ደረጃ ላይ እንዲሆን አድርገናል። ከዛ በተጨማሪ ደግሞ አቤቱታ ያቀረቡባቸው ቦታዎች ላይም ደግሞ አቤቱታዎቹን እንደገና በጥሩ ሁኔታ በደንብ ተቀብለን አይተን አቤቱታዎቹን ለመፍታት እርምጃዎችን ወስደናል። ሶማሌ ለምሳሌ አንደኛው ምሳሌ ነው ሊሆን የሚችለው። በዚህ በኩል የፓርቲዎችን አቤቱታ ታይቶ እሱን ለመፍታት ሙከራ ማድረግ ማለት ነው። ምዝገባውን በተመለከተ ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው የመራጮች ቁጥር ካለፈው ምርጫ እየበለጠ መሆኑ ዛሬ ጠዋት አስታውቀው ነበር። ብሔራዊ ምርጫ ቦርድ እስካሁን የተመዘገበውን መራጭ ቁጥር ሰብስቧ ለማጠናቀቁን የገለጹልን የኮሚኒኬሽን ዳይሬክተሯ ይሁንና በሳምንቱ መጀመሪያ ላይ ሰላሳ አራት ነጥብ ሁለት ሚሊዮን መራጮች ተመዝግበው ነበር ብለዋል። ከዚህ በኋላ ባሉት ቀናት በተለይም በዛሬው ዕለት በርካታ መራጮች መመዝገባቸውንና አጠቃላይ ቁጥሩም ከፍ ያለ እንደሚሆን ገልጸዋል። ሆኖም ከነገ ዕለት ጀምሮ በየምርጫ ጣቢያዎች የመራጮች ቁጥር ይፋ እንደሚሆን የገለጹልን። ከአጠቃላይ መራጮች የሴቶች ተሳትፎ 45 በመቶ እንደሆነ የገለጹት ኮሚኒኬሽን ዳይሬክተሯ ይህም ከዚህ በፊት ከነበሩ ምርጫዎች አንጻር ሲታይ የሴቶች ተሳትፎ የተሻለ መሆኑን የሚያሳይ ነው ብለዋል። ከሳምንት በፊት በየክልሎች የተመዘገቡ መራጮችን በተመለከተ ይፋ በሆነው አሃዝ የየክልሎች አፈጻጽም ላይ ከፍተኛ ልዩነት የነበረው ሲሆን በወቅቱ አነስተኛ ቁጥር ያላቸው መራጮች የተመዘገበባቸውን ክልሎች በተመለከተ ልዩ ል የተለያዩ ምክንያቶች እንደሚኖሩ ሶሊያና ሽመልስ አስታውቀዋል። ለአብነት በቤኒሻንጉል ጉሙዝ በካማሽ ዞን ያኔ ምዝገባ ስላልተጀመረ ዝቅተኛ ቁጥር ያለው መራጭ ብቻ በክልሉ ሊመዘገብ ችሏል ያሉት የኮሚኒኬሽን ዳይሬክተሯ በየምርጫ ጣቢያዎች ያሉ መረጃዎችን ቶሎ ባለመሰብሰባቸው ምክንያት ዝቅተኛ ቁጥር ያለው መራጭ ሪፖርት ያደረጉ መኖራቸውንም ገልጸዋል። በዚህ ረገድ አሃዛዊ መረጃ የሚፈልጉ አካላት ግን የምርጫ ቦርድን ብቻ በዋቢነት እንዲጠቀሙ ነው ሶሊያና ሽመልስ የመከሩት። በሌላ በኩል የተፈናቀሉ ዜጎችን በተመለከተ ከአደጋ መከላከልና ዝግጁነት ጋር በመተባበር የተፈናቃዮችን ልዩ ምርጫ ጣቢያዎችን ሊያቋቁሙ አቅደው የነበረ ቢሆንም ተፈናቃዮችን በተመለከተ ከክልሎች በቂ ድጋፍ ስላላገኙ መወሰን እንዳልቻሉ ሶሊያና ሽመልስ ገልጸዋል። እኛ ገልጸዋል እኛ ዝግጅት ስናደርግ አክቹዋሊ የተፈናቀሉ ዜጎች ቁጥር ስቲሜሽን ወስደን ከአደጋ ዝግጁነት፣ ከዛ እሱ ላይ መሰረት አድርገን ምን ያህል ምርጫ ጣቢያዎች ያስፈልጉናል፣ በቁጥሩ አንጻር የሚያስፈልጉ ምርጫ ጣቢያዎች ይዝኳ ናቸው የሚለውን ነገር አዘጋጅተናል እ ያጋጠመው ችግር ግን ምንድን ነው? በተለይ በተለያዩ ክልሎች ላይ የተፈናቀሉ ዜጎችን አስመልክቶ የሚደርሱ መረጃዎች በጣም ሊሚትድ ናቸው። አንዳንድ ክልሎች አልሰጡንም። ከዚህ የፊት አሁን ካሉት በአጠቃላይ አስራ አንድ ክልሎች ላይ ከተማ መስተዳድሮች ላይ ነው ምርጫው አሁን ያለው ከዛ መካከል የተሟላ የሚባል የተሟላ ቅርብ የሆነ የተፈናቀሉ ዜጎችን የተመለከተ መረጃዎች ሲሰጡ አራት እንኳን አይሆኑም። ክልሎች እነዚህ ደግሞ በተለይ ከፍተኛ ስ ሰዎች ተፈናቅለውባቸዋል የሚባሉ ቦታዎችንም አይጨምሩም። ስለዚህ በዛ የተነሳ ከፍተኛ ቻሌንጃለን። የተፈናቀሉ ዜጎች ምርጫ ጣቢያ የሚኖሩበት ካምፕ ውስጥ ያሉ ሰዎች ቁጥር ምን ያለው የሚለውን መረጃ እንኳን ለማግኘት በተለይ ከክልል ኮሚሽነሮቹ ጋር በጣም አስቸጋሪ ጊዜ ነው የነበረ ስለዚህ በቦርዶ በኩል ይሄ መራጮች ምዝገባ እየተካሄደ እያለ የተፈናቀሉ ዜጎችን ምዝገባ አብሮ ማካሄድ አልቻልንም። ስለዚህ ያረንጊያልን ያለነው በልዩ ሁኔታ የተፈናቀሉ ዜ ች ምንድ የምናደርገው የሚለውን ነገር ኦፕሬሽናሊ ፕላን አድርገን የምናሳውቀ ይሆናል። ግን ትልቁ ቻሌንጃችን እስካሁን ድረስ መክፈት ያልቻልንበት የመረጃ እጥረት ነው። ይሄ ነው የሚባል ይህን ያህል ሰዎች ናቸው የተፈናቀሩትን የክልል ያሉበት ካምፕ ደግሞ ይሄ ነው ብሎ መረጃ የሚሰጥ ክልል ሎዝ ማግኘት አልቻል የዩኒቨርሲቲ ተማሪዎችን በተመለከተ ተማሪዎች በየሚማሩበት ዩኒቨርሲቲ በድረገጽ አማካኝነት እንዲመዘገቡ የተደረገ መሆኑን ያስታውሱት የኮሚኒኬሽን ዳይሬክተሯ ተማሪዎቹ የሚመርጡት ግን በየተመዘገቡበት የመኖሪያ አካባቢያቸው ነው ብለዋል። በዚህ ረገድ በድሬዳዋ ዩኒቨርሲቲ ባደረግነው ማጣራት ተማሪዎች የአጋማሽ ፈተናና የማጠቃለያ ፈተና በጥቂት ቀናት ልዩነት ተፈትነው ከምርጫው በፊት ወደ የትውልድ አካባቢያቸው እንዲሄዱ ጥድፊያ ውስጥ መግባታቸውን ተማሪዎች ገልጸውልናል። በአሁኑ ሰዓት በግጭት ምክንያት የመራጮች ምዝገባ ተስተጓጉሎባቸው የነበሩ በኦሮሚያ ክልል አራቱ የወለጋ ዞኖች፣ በቤኒሻንጉል ጉሙዝ ከማሺ ይዞ ዞን እንዲሁም በአማራ ክልል የኦሮሞ ብሔረሰብ ልዩ ዞን ሶስት ወረዳዎች በቀጣይ አንድ ሳምንት የመራጮች ምዝገባ የሚቀጥል ሲሆን ቅሬታ ያቀርቡባቸው ምዝገባ የተቆረጥባቸው ሰባት የምርጫ ክልሎችም በሶማሌ ክልል አሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ የምርጫ ዘገባ ሳንወጣ የመራጮች ምዝገባ መጠናቀቅ ጋር በተያያዘ ዮናታን ዘብዲዎስ አንዳንድ የአዋሳ ከተማ ነዋሪዎችን አስተያየት አሰባስቦ እንደሚከተለው ያስደምጠናል። ለሁለተኛ ጊዜ ተራዝመው የስድስተኛው አገራዊና ክልላዊ ምርጫ የመራጮች ምዝገባ የመጨረሻ ቀን ዛሬ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቁ አይዘነጋም። ቪኦኤ በአዋሳ ከተማም የመጨረሻ ቀን ተመዝጋቢዎችን አነጋግሯቸዋል። ከነዚህም ውስጥ በከተማው የዲያስፖራ አካባቢ ነዋሪ ወይዘሮ ለምለም ዴላ በመጨረሻው ቀን የተመዘገቡበትን ምክንያት ተናግረው ስሜቱን ማጋርተናል። የመጨረሻ ተመዝጋቢ በመሆኔ በጣም ደስተኛ ነኝ። ምክንያቱም ከዛ በፊት አልነበርኩኝም። አጋጣሚ ሆነ አልነበርኩኝም አካባቢው ላይ አጋጣሚ ትናንት ነበር የመጣሁት። ዜና ላይ የመጨረሻ ምዝገባ ዛሬ መሆኑን ሳቅ ቀጥታ ወደዚህ የመጣሁት ልመዘገብ። ማለት ያመልጥሽ ኖሮ እጅግ በጣም እናድር ነበር፣ በጣም እቆጣ ነበር፣ እናድር ነበር፣ በራሴ አዝን ነበር። ግን ወደ አውቄ መምጣቴ ደስ ብሎኛል በጣም። ለምን ያናድሻል? ለምን ትቆጫለሽ? አንድ እድል አጣለዋ። አንድ እድል የራሴ የሚሆነው የራሴ የሚለውን ነገር ስለማጣ አንድ ምርጫ ስለሚጎል አዝን ነበር በጣም ምርጫው መፍትሄ ይዞ ይመጣል ብሎ እንደሚያምኑ ተናግረዋል። ከምርጫ በኋላ ጥሩ አገርን የሚያሳርፍ ሰላምን የሚሰጥ ነገር ይኖራል ብዬ ገምታለሁ። ሰላም የሚሰጥ ነገር ይኖራል ብዬ ገምታለሁ። በአሁኑ ሰዓት ያለው ነገር ጥሩ ስላልሆነ ሀገሪቱን እንድረጋጋ፣ ሀገሩ ለሰላም እንዲወርድ የሚሆነውን መርጠን ሰላም እንዲወርድ ነው የምንፈልገው እንጂ አሁን ያሳስበኛል፣ ያሉትንም የሀገሪቷን ሁኔታ ለቪኦኤ ገልጠዋል። እጅግ በጣም አንገብጋቢ የሆነ ነገር አንደኛ በዚህ በኢትዮጵያ ጦርነት ላይ ያለው ነገርና የኮሮና ነገር እጅግ አሳሳቢና አንገብጋቢ ነገር ነው በጣም ጭንቅ የሆነ ጊዜ ስለሆነ ቀጣይ ጥሩ ነገር ይፈጠራል ብለን ስላሰብና ሌላው በከተማው የአየር ማረፊያ ምርጫ ጣቢያ የመራጮች ተመዝጋቢ ወጣት ተስፋውን ይገረም እስከዛሬ ከሰአት ድረስ ለመመዝገብ አለመቻሉን ገልጧል። ምክንያቱም ስራ አጋጣሚ አልተመቸኝም ነበረ የሚወጣው ጠዋት ነው። አንድ ሰአት ነው የሚገባው እዛ ደግሞ አስራ ሁለት ሰዓት ከእኩል በኋላ የሚወጣው ስለዚህ ያልተመቸኝ ነበር። ስራ አጋጣሚ ሊባኖ ሊያመት ረፍት ስለነበረ ስለወጣው ለዛ ነው ለባህል ረፍት በወጣበት በዛው ወሰርክምንድነው የሚሰማነበር የምደግፈው ፖለቲካ ምናልባት የተሻለ አቋም ያለው ፓርቲ ሳይመረጥ ወይም በአንድ ድምት ብሸነፍ ያው የጥጠት ስሜት ሊሰማኝ ይችላል። ከምርጫ በኋላ በኢትዮጵያ የሚጠበቀውንም ሁኔታ ተናግሯል። የተሻለ ግልጽና ጥሩ የሆነ ምርጫ ተካሄደው ለሀገሪቱ ወሳኝ የሆነ ፖለቲካ ፓርቲ እንደሚይዝ ተስፋ አደርጋለሁ። በዚህ ምርጫ በትልቁ ቢያሳስበው ነገር ያው አንዳንድ ቦታዎች የጸጥታ ችግር አለ። በዛም ምክንያት እንትን እንዳይል አንዳንድ ቦታዎች ምናልባት ሲታወቁ የሚችል ስጋት ይኖረኛል። እነሱ ነገሮች ካልሆኖች ተጋር ሌላው ጥሩ ይሆናል ብዬ አስባለሁ። ስጋቱን የሚናገረው ውጠት ተስፋ አሁን ከዚህ በፊት የተሳተፈበትን ምርጫ ከዘንድሮ የምርጫ ሂደት ጋር በማነጻጸር አስረድቷል። አሁን ሂደቱ በእርግጥ አንዳንድ ቦታ የተሻለ ነገር አለ። ምክንያቱም እዛን ጊዜ አንድ ፖለቲካ ለመደገፍ የግድ በውስጥ ታዋቂነት ነው ሊደገፍ የሚችልበት የነበረው በኖርኩበት አካባቢ እንዲዛይን የነበረው አሁን፣ ጥሩ በዛ አካባቢ የተሻለ ነገር አይቻልም። ከፖለቲካ ፓርቲ መሪዎች ይጠበቃል የሚለውም ጠቅሷል። ግልጽ እና ታማኝ የሆነ ወይም ንጹ የሆነ አጀንዳ ሊኖራቸው ይገባል። ይሆናል ወይም እንደዚህ ከምር ጫ በኋላ ለማያደርጉት ነገር ቃል መግባት ሳይሆን ትክክለኛ ነው የሚያደርጉትን ነገር እሱን መንፈስ ስ ቢያወጡ ማውጣት ያለባቸውን ብዬ አስባለሁ። የሀይቅ ዳር ክፍለ ከተማ ነዋሪ አቶ ለገሰ ለንጫ በበኩላቸውም በምርጫው የሚሳተፉበትን ምክንያት ተናግሯል። እኔ እንግዲህ ያው እንደ አንድ ዜጋ መንግስት ስኖር ነው ያው አገር መኖር የሚችለው። አገርን ማስቀጠል የሚችለው ደግሞ መንግስትና በመንግስት የተመረጡ አካላት ሲመሩ ነው ሀገርና ሕዝብ የሚሻገረው፣ ስለዚህ ለዚያ ደግሞ ሕዝብ የሚመራው መንግስት መርጦ በራሱ ድምፅ ሰጥቶ መዘጋጀት አለበት። ስለዚህ ከእኔ ከራሰ ጀምሮ ድምፅ ሰጥቼ የሚመራው መንግስት የሚመራውን ፓርቲ በመምረጥ ነው። ከመረጥኩ በኋላ ይሄ ይጎለኛል፣ ይሄ ይሰራልኛል፣ ይሄ ሀገር መሻገር አለበት፣ ይሄ ያስፈልገኛል የሚለውን መጠቀም የሚችለው እኔ በራሴ እጅ አሳርፌ መምራት ስችል፣ ስለዚህ ከዚህ ጀምሮ ለምርጫ ተዘጋጅቻለሁ ማለት ነው። በምርጫ መንግስት መመስረት ያስፈልጋል ነው ያሉትም። ተመርጦ የሚቀመጡ መሪዎችና ፓርቲ ያው ለህዝብ እንዲሰራ ኃላፊን እንዲወዛለ ኃላፊን ወስዶ እንዲሰራ ለማድረግ በምርጫ ነው የሚረጋገጠው። በምርጫ ካልተመረጠ ሙሉ ኃላፊን ታይወስድ። ስለዚህ ሙሉ ኃላፊን ወስዶ ለሀገር መስራት የሚቻለው ለሀገር መታገል የሚቻለው ለሀገር ዘመቆ የሚቻለው መስራት የሚቻለው እስከ መስዋዕት መክፈል የሚቻለው በምርጫ የተመረጠ መሪ ነው። በምርጫ የተመረጠ ፓርቲ ነው። ህዝቡን መርጦኛል፣ አርሱ ሰጥቶኛል። ስለዚህ እስከ መስዋዕትነት ያለን ህሊና ሁሉ ዋጋ ከፍሎ አገርን የማሻገር ህዝብን የመሸገም የመሸከም ስራ ይሰራል የሚል እምነት አለ እንደ ህዝብ። ስለዚህ ከዚህ አንጻር በዚህ ምርጫ ድምፅ ሰጥተን የሚመቸውን ፓርቲ ሊያሻገር የሚችል ስራልን የሚችለው ፓርቲ ከቻለ የተሻለ ለውጥ ይመጣ ብለን ነው የምናስበው ሌላው የሀዋሳ ከተማ ነዋሪ ወይዘሮ ወርቅነሽ ንጉሴም ለምርጫው መዘጋጀታቸውን ተናግሯል። ካርድ ወስጃለሁ። ለምርጫ ዝግጁ ነኝ። ምርጫ እድገትን፣ ብልጽግና፣ ሰላምን ኢትዮጵያ ከሙስና ከብሔርተኝነት፣ ከዘረኝነት የጸዳች እንድትሆን ፍትህን ያመጣል ብዬ አስባለሁ። የምርጫውን ና የፖለቲካ ፓርቲዎች የሚሮጡ ቅስቀሳ ላይም ያላቸውን አስተያየት አጋርተውናል። የሀገሪቱ የሰላም ሁኔታ እንደሚያሳስባቸው ነገር ግን ምርጫው ሰላም አልተረጋገጠም በማለት የማይታለፍ ጉዳይ መሆኑን ማስረድቷል። አንገብጋቢው ጉዳይ የሰላም ጉዳይ ነው። የሰላም ጉዳይ አንገብጋቢ ሆነ ሳለ መንግስታችን፣ በተቻለ መጠን ሰላሙን ለማስጠበቅ ያው፣ በሀገሪቱ ያለው ሁኔታ አስጊ ስለሆነ ከዳር እስከዳር እየተንቀሳቀሰ ነው ያለው። ሰላም የለም ተብሎ ምርጫው አይቀርም። ሰላሙንም ለማስጠበቅ ምርጫውም ወሳኝ ነው፣ ሰላሙም ወሳኝ ነው። ጎን ለጎን እያስገድናለ ዋናና አንገብጋቢ ነገር ሰላም ነው። ከዛ ባሻገር የኑሮ ውድነቱን የኑሮ ውድነቱን ያመጣው የሰላም መጥፋት ነው። ከዛ አንጻር ሰላማችንም ይጠበቃል እግዚአብሔርም ይረዳናል ሀገራችንም ከትንልከትንል ከጥቂት ነውጥ በኋላ የምትረጋጋ መልካም ሀገር ትሆናለች ብዬ ጠብቃለሁ። የመራጮች ምዝገባ በተጀመረበት የመጀመሪያው ቀን በመራጮች መዝገብ በተራ ቁጥር አንድ የተመዘገቡት የባህል አዳራሽ ክፍለ ከተማ ነዋሪ አቶ አቢኖ ማሰቦ ጉጉታቸውን ተናግሯል። እኔም በመጀመሪያ በክፍለ ከተማችን በቀበላችን መጀመሪያ ግንባር ቀደም ምርጫ ካርድ የወሰድኩት ሰው ነ ለምርጫ እኔ ብቻ ሳይሆን አካባቢን ጭምር እንድዘጋጅ ተዘጋጅተናል። ያደረግኩት የአካባቢ ከክፍለ ከተማ አመራሮቹ ጋር ከቀበሌ አመራር ጋር ከፖሊስ አባላት ጋር ሆኜ ስለ ምርጫ የሚያውቀውን እያስረዳሁት ህብረተሰቡን እያሳመንኩ እየመከርኩ እየተመካከረን ምርጫ ካርድ እንዲወሰድ አካባቢ ላይ ያለውን ብቻ ሳሆን እኔ ጋር ቤቴ ውስጥ ተከራይተው የሚኖሩትን ሰዎች አማክሬ ምርጫ እንዲመርጡ መክሬ የፈለጋችሁትን ምረጡ መክራቸው ሄዶ ካርድ እንዲወስዱ አድርጌያለሁ። ዛሬ የመራጮች ምዝገባ የተጠናቀቀው የኢትዮጵያ ስድስተኛው አገራዊና ክልላዊ ምርጫ ግንቦታ 8 2013 ዓ.ም ይካሄዳል ተብሎ ይጠበቃል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሀሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይ የምንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምፅ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩልን 202251 3505 በሚለው ስልክ ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አኖሩልን። የኢሜይል አድራሻችን ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም ነው። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ። ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የምሽቱ የጤና ፕሮግራም ነው። አዘውትሮ የሚደረግ ጠቀም ያለ የእግር ጉዞ ጠቅላላ ጤናን በማሻሻል የሚያስገኛቸውን ጥቅሞችና እንዲሁም አንጎልን በማነቃቃት የሚፈጥራቸውን የተለያዩ ሁኔታዎች ይመለከታል። ዘገባው በአየርላንዱ የዱብሊን ትሪኒቲ ኮሌጅ በአንጎል ላይ የሚደረጉ የሙከራ ጥናቶች ባለሙያው ፕሮፌሰር ሼን ኦ ማራ በቅርቡ የጻፉትን የጥናት ዘገባ መሰረት ያደረገው ቅንብር በተለይ የእግር ጉዞ የትውስታ አቅምን በማለምለምና ከ መጃጀት ተከትለው የሚከሰቱ የህመም አይነቶችን ለመከላከል ያለውን ጠቀሜታ ያረጋገጠ ጥናት የመሩ ኢትዮጵያዊ የአንጎል ና የነርቭ ህክምና ባለሙያ ና ተመራማሪ ጋር የተካሄደ ቃለ ምልልስ ነው እንግዳችን እዚህ ዩናይትድ ስቴትስ በሚገኘው ባሮ የአንጎል ና የነርቭ ህክምና ና የምርምር ጥናት ተቋም የአይምሮ ና የነርቭ ሀኪምና ተመራማሪ የፕሮግራማችን ቤተኛ ፕሮፌሰር ዮናስ ገዳ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ቀደም ሲል በመጀመሪያ ክፍል ቅንብሩ በመጠኑ ያስተዋወቀውን ዝግጅቱን ባደረገበት ጭብጥ ይጀምራል። ፕሮፌሰር ዮናስ በአሁኑ ውይይታችን መነሻ የሆነው ጥናት የተጻፈው አንድ ሰፊ ጥናት ያደረጉና በዚህ ርዕሰ ጉዳይ ላይ መጽሐፍ ያሳተሙ ምን አይነት የእግር ጉዞ ማድረግ እንዳለብንና እንደምንስ ለጤናችን ሊበጅ ቻለ የሚል አዲስ ሳይንስ ይሉታል። ደራሲው የአይርላንዱ የዱብሊን ትሪኒቲ ኮሌጅ የአንጎል የሙከራ ጥናት ባለሙያው ፕሮፌሰር ሼን ኦማራ ናቸው። በዚህ ጥናት መጽሐፉም ብቻ ሳይሆን በቅርቡ ያን መሰረት አድርገው በወጣው ጽሁፍ ላይ እነኝም ሶስት ትልልቅ ነገሮች አጉልተው ነው ጤናን ይሰጣል፣ ደስተኛ ያደርጋል፣ በዚያ ላይ ደግሞ ለአንጎል ቅድም የጠቃቀሷቸውን የማሰብ የማሰላሰልን አቅም ከፍ ያደርጋል ይላል። ቀልጣፋ የሆነ አንጎል እንዲኖረንም ይረዳል ነው የሚለው። እስኪ ትንሽ ይፈንጥቁበት። ከጠቅላላ የጤናማነት ስሜት ባሻገር እነኚህን ሁሉ ትሩፋቶች ስለመያዙ ምንድን ነው ማስረጃው? እንግዲህ አንድ ሰው በሚንቀሳቀስበት ጊዜ በእግር ጉዞ ሲያደርግ አንጎል ውስጥ የሚፈጠሩ አንዳንድ ለውጦች አሉ፣ ንጥረ ነገሮች አሉ። አንደኛው ይሄ ኤንዶርፊን የሚባለው ሰውነታችን የሚፈጥረው ነገር አለ። የሱ ነው እንግዲህ ትንሽ ደስ ደስ የሚል ስሜት የሚፈጥረው። በተለየ ደጋግመው የሚሰሩ ሰዎች ስፖርት እንቅስቃሴ ደጋግመው የሚሰሩ ሰዎች እንደው የዛ ሱስ ይዛቸዋል የሚል ቀልድ አለ። ግን አሁን የእኛ ጥናትም እንዳየሁት የገረመኝ ይሄ ሊጀር ሊዋክ በጣም ቀላል ዝም ብሎ ተዝናንቶ እያወሩ ከጓደኛ ጋር ከመስቀል አደባባይ እስከ ሂልተን ሆቴል እንደዚህ እያወሩ በሄዱ እንደዚህ አይነቱን ነው ያጠና ነው እና ያራሱ ጥቅም አለው ለአንጎል ለምንድን ነው አንደኛ ያው ቲዮሪ ነው ም ያው ሀሳብ ነው ያቀረብ ነው አንደኛ የአንጎል ውስጥ አንዳንድ መረጃ በአንጎላችን እንድንይዝ የሚያደርግ እንድናስታውስ የሚያደርግ የአንጎል ክፍል አለ በእንግሊዘኛ? ሂፖካምፓስ ይባላል። ቅርፁ ሂፖፖታሞስ ይመስላል። ለዚህ ነው ሂፖካምፓስ የተባለው። በጣም እንደዚህ ጠቅለል ያለች ትንሽ ናት እና እዛ ውስጥ አንዳንድ ንጥረ ነገሮች ይፈጠራሉ። እነዛ ነገሮች ልክ እንደ ቢ ዲ ኤን ኤፍ ይባላል በእንግሊዝኛ። ልክ ውሃ ለአበባ እንደሚያስፈልገው ማለት አታክልት ውሃ እንደማጣት ያክል ነው የእነሱ ስራ አንጎል ውስጥ እና እንቅስቃሴ ስናደርግ እነሱ ነገሮች ይጨምራሉ እነዛ ንጥረ ነገሮች። ሌላው ደግሞ እንግዲህ በምንቀሳቀስበት ጊዜ የደም ዝውውር አለ። የደም ዝውውሩ ደግሞ ብዙ ኦክሲጅን ወደ አንጎል ይወስዳል። ያ ራሱ አንዱ ጥቅም ይሆናል የሚል ነው። ሁለተኛ ሶስተኛው ደግሞ እንቅስቃሴ የሚወድ ሰው እንደዛ አይነት ነገር ደጋግሞ የሚያደርግ ሰው በአጠቃላይ የኑሮ ዲሲፕሊንም ሊኖረው ይችላል። እንቅስቃሴ የሚያደረግ ሰው ቢ የሚበላውንም የሚጠነቀቃ ለምሳሌ ኛ አንዱ ያጠና ነው። ግጭት ሳይቲ ስትረስ እና ከአንድ ሁለት ጎረቤት ጋር ወይም አንድ ሁለት የስራ ባልደረባ ጋር መጋጨት ይሄ እሱ ያለ ነው። እንደሱ ሰው አድርጉ መኖር አይቻልም ኖሮ ሁኔታ ነው። ግን ከሃያ ጎረቤት ጋር የሚጋጭ ከሆነ ያ የበለጠ ሰውየው ላይ አንጎሉ ላይ አንዳንድ ተጽዕኖዎች ያደርጋል። እና ስለዚህ እንቅስቃሴ የሚያደረግ ሰው ምግቡንም ሊጠነቀቅ ይችል ይሆናል ግጭት ኢንተርፐርሰናል ኮንፍሊክት፣ እንደው ጠባ ያለሽ በዳቦም ላይሆን ይችላል እና ወይም ቢጋጭም፣ እዚ አይነት ሰው ግጭቱን ገንቢ በሆነ በኢትዮጵያ በአዲሱ ቋንቋ ገንቢ በሆነ መንገድ የመፍታት አይነት አሰራር ሊኖር ይችላል። ኮንፍሊክት ሬዞሉሽን። ሌላው ካሎሪክ ኢንቴኩን ማለትም ምን ያክል እንደው ተገኘ ብሎ መብላት ሳይሆን እንደው ጠገብኩ ማለት የሚችልም አይነት ሰው ነው ማለት ነው እና እንዲህ አይነት የሰውነት እንቅስቃሴ የሚያደረግ ሰው ሁልጊዜ በአጠቃላይ ጤናማ ህይወት የተገዛ ሰው ሊሆን ይችላል። ማርከር ፎር ኦቨር ኦል ዲሲፕሊን የሚል ነው እና ይህን ሶስት ቴዎሪ በተደጋጋሚ አቅርበናል እና በፈረንጆቹ ሁለት ሺህ አስር እኔ የመራሁት ጥናት አለ እንደገና ጥናት ቲም ውስጥ ያሉት በ2013 16 1718 19 ድረስ በተከታታይ ጽሑፎች አውጥተናል በዚህ አርስት ላይ እና በእርግጥ እኛ እንዲያውም ያጠና ነው። ደከም ያሉ ሰዎች በእድሜያቸው የገፋ ያሉ ሰዎች ከሰባ አመት በላይ ከ60 ዓመት በላይ ከፍ ያለ የአካል እንቅስቃሴ ማድረግ የማይችሉት ተጠቃሚ እንዲሆኑ የሚያደርግ ይመስላል። እንደሱ እንደዛ እኛ ያጠና ነው። እድሜያቸው ገፋ ያሉ ሰዎች እስከዛሬ እንዲያውም ባይንቀሳቀሱ ዛሬ ቢጀምር አንድ ሰው የሰባ አምስት ዓመት ሰው ከዛሬ ጀምሮ እንደ ቀስ እያለ ሰፈር ውስጥ እንቅስቃሴ ማድረግ ቢጀምር ጥቅም አለው ወይ ነው ያጠና ነው። እሱም ራሱ ጠቃሚ ነው እና ይሄ የተለያዩ ምክንያቶች አሉት። እንግዲህ ዋናው ከምን ገምቶ በላይ እንቅስቃሴ ሲኖር የስኳር መጠን ይቀንሳል እና ከስኳር በሽታም ይከላከልናል። የስኳር በሽታ ደግሞ መከላከል ለአንጎል፣ ለልብ፣ ለሌሎችም ነገሮች ጥቅሞች አሉት እና አንደኛ ቀጥታ አንጎል ውስጥ አንዳንድ ንጥረ ነገር ሊፈጠር ያደርግ ይችላል። ሁለተኛ በአጠቃላይ ሰውነት ውስጥ ለውጦች በማድረግ ስኳር በመከላከል ልብን በመከላከል አንጎልም ላይ ይጠቅማል። እንደ አራት ምክንያቶች ነው የተረዳነው። ፕሮፌሰር ዮናስ እንዲህ ያለ ጠቀሜታ ያለው ነገር በቀላሉም የሚደረግ መሆኑ ብዙዎችን እንደሚያበረታታ መገመት ይቻላል። ሐኪሙ የሚመክረውን ያደርጋሉ ወይ ብለን መጠየቃችን አይቀርም እና ለስፖርት ትልቅ ቦታ እንዳለዎት ከዚህ ቀደም በሌላ ውይይት ሰምቻለሁ። የግር ጉዞ ይወዳሉ፣ ሆን ብለው ያዘወትራሉ። በጥናቱ ያቀዩትን ጋጨፌ አንደኛ ደረጃ ትቤት ተማሪ ሆኜ ስፖርት ጋዜጠኛ አዳምጡ ነበረ። ነጋ ወልደስላሴ፣ ሰለሞን ተሰማ ሌሎች እንደዚህ የስፖርት ጋዜጠኞች የነሱ ሬዲዮ የሰማው ከታተል ነበር። የአፍሪካ ዋንጫ ካላላ የሚባሉ ተጫዋቾች ነበሩ። የእርጋ ጨፌ አንደኛ ደረጃም ደግሞ የሲ ቡድን ውስጥ ተጫዋች ነበር እና አሁን በየቀኑ ጠዋት ጠዋት አንድ ትልቅ ውሻ አለኝ። እሱን ይዤ ወደ ግማሽ ሰዓት ያክል በእግራችን ሄደን እንመጣለን። በሱ ነው የምጀምረው እና ጠዋት ጠዋት እንግዲህ ከጠዋቱ አስራ ሁለት ሰዓት ከአልጋ የምነሳው እንግዲህ ያው መቼም ዘላ ትነሳም አንዳንድ ጊዜ ብቻ ጫናኝም እንደ ቀስ ብዬም ከወጣው በኋላ፣ ከዛ ሞተሩ እየጋለ ይሄዳል። ዋናው ዛሬ ተንቀሳቀስ ተንቀሳቀስ ወካር አላለኝም። በእግርህ እንዲሄድ የሚል ፍላጎቴ ዛሬ ሞቷል የሚል ስሜት ሊመጣ ይችላል። ያንን ኦኬ፣ ይሄ መጥተዋል፣ ግድ የለም። ለማንኛውም ግን ቀጥልበታለሁ። እንደዚያን ነገር ለማድረግ አንዳንድ ጊዜ በእግር መሄድ ስሜቱ ኢሞሽኑ ውስጥ ከሌለ ዛሬ አላደርግም ማለት አይደለም። ቢሄቪየራል ልክ እንደ ተሞላ ሰዓት ፕሮግራም መነሳት፣ ከዛ በኋላ ከአምስት ደቂቃ፣ ስድስት ደቂቃ፣ ሰባት ደቂቃ በኋላ ይመጣል እና በየቀኑ እንደሱ አደርጋለሁ እና ምናልባት ስቲግድም አሁን ኮቪድም ክትባት ስላደረግን ማስክ አድርጌ ስፖርት ቦታ ትንሽ ደሞ እንደው እንዳይጠፋ ጡንቻው እንዳይሟማ ማረግ። እሱን እንግዲህ ባለፈው ሳምንት ጀምረው ያሉት እንደው የጊዜ ጉዳይ ልዩነት ካለው ቀደም ብለው እንደገለጹልን፣ ጠዋት ጠዋት ብቻ ነው የእግር ጉዞ የሚያደርጉት ወይስ ከስራ ሰዓት በኋላ ማታ የሚያደርጋሉ ወይ ያፈራርቃሉ? ጠዋትና ማታ የእግር ጉዞ እንግዲህ ጥሩነቱ አንዳንድ ጊዜ እንደው ትንሽ መሳነፍ ስሜትም ሲሰማኝ፣ እንደው ራሴን ጎትቼም ቢሆን ውሻውን ወክ ማድረግ ምክንያቱም ውሻውን ተንቀሳቅሰው ሲመጣ ለጥ ነው የሚለው ምንም አይቸገርም። እና ስለዚህ ለውሻውም ጥቅም ነው ለእኔም ጥቅም ነው፣ እና በቀን ሁለቴ ነው የማደርገው። አንድ የስፖርት ፕሮፌሰር አለ አውሮፓ ቤስ ባል ቢኦኢኤስ። እሳቸው ንግግር ያደርጋሉ ስለ ስፖርት እና ሁልጊዜ መጨረሻ ላይ ውሻ ከሌላች ውሻ አገኙ፣ ለመንቀሳቀስ ውሻ ይጠቅማል። የኔ ውሻ ትልቅ ስለሆነ ማታም ከስራ መልስ ወክ አደርገዋል ማታ ቱ ፕሮግራም ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶን ንለፍ። ኢድ አልፈጥር ወደ ግማሽ ለሚጠጋው የእስልምና እምነት ተከታይ ለሆነው የአፍሪካ ሕዝብ በየዓመቱ ልዩ ጊዜ ነው። ይሁንና የዘንድሮ በዓል የዋለው ዓለም አቀፉ ወረርሽኝና ያስከተለው ከፍተኛ ጉዳት ባለበት ወቅት ነው ስትል የአሜሪካ ድምጽ ዘጋቢ አኒታ ፓውል ከጆሃንስበርግ በላከችው ዘገባ ገልጻለች። አዳነች ወሳሀየ ታቀርበዋለች። ኢድ እምነት ከአንድ ወር በኋላ ቤተሰቦች ተሰባስበው የሚያከብሩት የተቀደሰ በዓል ነው። ባለፈው ዓመት በዓለም ዙሪያ በኮቪድ-19 ምክንያት እንቅስቃሴ የተገደበበት ጊዜ ስለነበር የኢድ በዓልን አከባበር አደብዝዞት ነበር። አሁንም ቢሆን አንዳንዶቹ ገደቦች እንዳሉ ቢሆንም አማኞች ከሁኔታው ጋር በተዛመደ መልክ በዓላቸውን እንደሚያከብሩ የታወቀው የናይሮቢ ጀሚዓ መስጊድ ሼክ መሐመድ ኢሳቅ ገልጸዋል። ይህ ትልቅ ተግዳሮት ነው። ያም ሆኖ ግን በዚህ ዓመት ካለፉት አስር የረመዳን ቀናት ወዲህና ዛሬም ኢዳል ፈጥር ላይ አብረን ለመጸለይ በመቻላችን አላህን እናመሰግናለን። እንደ ማህበረሰብ ሆነን አብረን ጸልየናል ወይንም አክብረናል። ለዚህም አላህን ማመስገን ይገባናል። ከባለፈው ዓመት ጋር ሲነጻጸር የዚህ ዓመቱ በጣም የተሻለ ነው። ቀጣዮቹ ዓመታት ደግሞ ከዚህ ዓመቱ በጣም የተሻሉ እንደሚሆኑ ተስፋ እናደርጋለን። ከአማኞቹ አንዱ ስለ ውሕ መሐመድም ከሸሆ አባባል ጋር ይስማማል። በአሁኑ ወቅት በጣም ከባድ ነው። በዓለም ዙሪያ ያሉት ሙስሊም ወንድሞችና እህቶች በያሉበት ለማለት የምፈልገው ይህም በዓል በምናከብርበት ወቅት መንግስትና ለሚያወጣቸውን ደንቦች ማክበር አለብን። ደህንነትን ለመጠበቅ የምንችለውን ሁሉ ማድረግ ይኖርብናል። ዋናው ደህንነትን መጠበቅ ነውና። የተለያዩ ዘሮች ባሉባት ደቡብ አፍሪካ የዓለም የእስላማዊ ረድኤት የደቡብ አፍሪካ ቅርንጫፍ ኃላፊ የሱፍ መሐመድ ያለፈውን ዓመት በዓል አደብ ዝዞ ከነበረው የእንቅስቃሴ ገደብ ጋር ሲነጻጸር የዚህ ዓመቱ የበዓል ብርሃን ይበራል ብለዋል። ወደ መስጊድ ለመሄድ አለመቻል ያልተለመደ ነገር ነው የነበረው። በተለይም ማታ መስጊድ ሄዶ ለመጸለይ በኢድ ዕለት ራሱ መስጊድ ለመሄድ አለመቻል ከባድ ነው የነበረው። በዚህ ዓመት ግን ከባድ የኮቪድ መዛመት ከሌለ በስተቀር መስጊድ ሄደን የተለመደው ጸሎታችንን ለማድረግ ተስፋ አለን። አስፈላጊውን ጥንቃቄ ማድረጉ ሳይለየው ማለት ነው። በዓሉ በተጨማሪም በቂ ገቢ ለሌላቸው ሰዎች እርዳታ ማድረግን ያካትታል። እስላማዊው የረድኤት ድርጅት ሙስሊሞችን ብቻ ሳይሆን ምግብ ለሚያስፈልጋቸው ሁሉ የምግብ ረድኤት ማድረጉን የሶክ መሐመድ ገልጸዋል። በመላ አፍሪቃ እጅግ ፈታኝ በሆነ ሁኔታ የሚገኙ ማህበረሰቦች አሉ። ወረርሽኙና በእነዚህ ብዙ ሀገሮች ያስከተለው የመንቀሳቀስ ገደብ ሁኔታውን አባብሶታል። ስለሆነም የእስላማዊው ረድኤት ድርጅት በዓለም ዙሪያ በአርባ ሀገሮች ቅርንጫፎች ስላሉት በተለይም በምዕራብና ምስራቅ አፍሪካ ኒጀር፣ ቻድን፣ ሱዳንን፣ ሶማሊያንና ኬንያን በመሳሰሉ ሀገሮች እርዳታ የሚያስፈልጋቸው ወገኖች እየጨመረ መሄዱን ለማወቅ ተችሏል። በሙስሊሞች ባህል መሠረት የሮመዳን ጾም የሚፈታው በጣፋጩ ቴምር ሲሆን የዚህ ዓመቱ ግን የመራራ ጣፋጭነትን ያቀፈ ነው ብለዋል። የደቡብ አፍሪካው ፕሬዚደንት ሲሪል ራማፎሳ As this sacred month draws to a close, I want to call on, Most, on the Muslim community to join hands with us. To join hands with us. <laughs> ጥሪ ለማድረግ እንፈልጋለን። የሀገሪቱ ኢኮኖሚ እንዲያገግም ሀገሪቱን በአዲስ መልክ ለማስተካከል በምንጥርበት በአሁኑ ወቅት አብረን እንስራ። በሚሊዮኖች የሚቆጠሩ ሙስሊሞች የሮመዳን ወር ማብቃትን በሚያከብሩበት በአሁኑ ወቅት ይህ ተስፋ በዓሉን በሚያከብሩት ከሴኔጋል እስከ ኬንያና ኢትዮጵያ እንዲሁም እስከ ደቡብ አፍሪካ ተስተጋብቷል። ዘጋቢዎቻችንን እና እንግዶቻችንን እናመሰግናለን። አድማጮች አሁን ፕሮግራማችንን አጠናቀን ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ለሀገሪቱ ምክር ቤት ለመጀመሪያ ጊዜ ባደረጉት ንግግር አሜሪካን እንደገና እየተራመደች ነው ሲሉ አስታውቀዋል በማለት የዕለቱ ርዕሰ አንቀጽ አተታውን ጀምሯል። በመታደስና በእድል ላይ በማትኮር ሀገሪቱ የኮቪድ-19 ወረርሽኝን በመታገል እና በኢኮኖሚ ላይ ያስከፈለውን ዋጋ በማሻሻል ተግባር ያሳየችውን እድገት አሞግሰዋል። ፕሬዚዳንቱ በተጨማሪ መንግስት በጤና ጥበቃ፣ በትምህርት፣ በመሰረተ ልማትና በአየር ንብረት ለውጥ ላይ አዲስ መዋለ ነዋይ እንዲያፈስ የሚጠይቁ የተለያዩ ሀሳቦችም አቅርበዋል። ዓለምን ሲመለከቱ ደግሞ ፕሬዚደንት ባይደን አሜሪካ ወደፊት እየተራመደች ነው። ነገር ግን አሁን ለማቆም አንችልም ማለታቸውን ርዕሰ አንቀጹ ጠቅሷል። በ21ኛው ምዕተ ዓመት አሸናፊ ሆነን ለመውጣት ከቻይናና ከሌሎች አገሮች ጋር እየተወዳደርን ነው። በአገሪቱ ታሪክ ትልቅ የለውጥ ምርታ ላይ ነው ያለነው። አሁን ካለው በበለጠ ጠንክረን መወዳደር አለብን። ፕሬዚደንት ባይደን መግባባት ላይ ለመድረስ ከሚገባው በላይ ጊዜ የሚወስድ በመሆኑ ዲሞክራሲ እየተዳከመ ነው የሚለውን አባባል አልተቀበሉም። ዲሞክራሲ ለፍትህና ለቅን ተግባር እስከ ቆመ ድረስ ዘላቂና ጠንካራ መሰረት አለው ሲሉ ተናግረዋል። በዓለም ዙሪያ ላሉት መሪዎች አሜሪካ ተመልሳለች ብለዋል ፕሬዚደንት ባይደን። ብቻችን አይደለም የምናደርገው። ከአጋሮቻችን ጋር ሆነን በመምራት እናከናውነዋለን። ከአሸባሪነት እስከ የኒውክሌር ዝውውር የፍልሰት